በሕዝቦች መካከል ልዩነት በመፍጠር የህብረተሰቡን ሰላም በሚነሱ አካላት ላይ መንግስት ሕግ የማስከበር እርምጃ እንደሚወስድ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አሳሰቡ። በክልሉ የሚገኙ ብሔረሰቦች የሚያነሷቸው በዞንና በወረዳ የመደራጀት ጥያቄዎች ምላሽ የሚሰጣቸው በክልል ለመደራጀት የሚቀርበውን ጥያቄ ምላሽ ሰጥተን ክልሉን እንደገና ካደራጀን በኋላ ነው ብለዋል። ከራስ ገዝ አስተዳደር ጋር በተያያዘ በክልሉ በወላይታ በጋሞና በጎፋ ዞኖች ህዝብ መካከል እርስ በርስ መጠራጠር እንዲፈጠርና ግጭት ውስጥ እንዲገቡ የሚገፋፉ ቅስቀሳዎች መኖራቸውን የዞኑ ተወላጅ የሆኑ የፌዴራልና የአዲስ አበባ የክልሉ አመራሮች ለሁለት ቀናት በአዲስ አበባ ባደረጉት ጉባኤ ተገልጿል። በደቡብ ክልል በሚቀርቡ በክልል የመደራጀት ጥያቄዎች ላይ የመጨረሻ ውሳኔ ይሰጣል ተብሎ የሚጠበቀው የፌዴሬሽን ምክር ቤት የማንነት ጥያቄዎች በማንነትና የአስተዳደር ወሰን ጉዳዮች ኮሚሽን እንዲፈታና የክልል አደረጃጀት ጉዳዮች ፌዴሬሽኑ እያጠና መሆኑን የፌዴሬሽኑ አፈ ጉባኤ አቶ አደም ፋራህ ለኢትዮጵያ ቴሌቪዥን ገልጸዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኮልናል። በሕዝቦች መካከል ልዩነት በመፍጠር የጸጥታ ችግር የፈጠሩ የህብረተሰቡን ሰላም የሚነሱ አካላት ላይ የክልሉ መንግስት እርምጃ እንደሚወስዱ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናግረዋል። ምክትል ርዕሰ መስተዳድሩ ይህን የተናገሩት በሳቸው የተመራ የክልሉ ከፍተኛ ስራ ኃላፊዎች ከኮንሶ ከቡርጅና ከአማሩ ልዩ ወረዳ የህዝብ ተወካዮች ጋር በወቅታዊ ጉዳይ ላይ በሳምንቱ መጨረሻ ቀናት ቅዳሜና እሁድ በመከሩበት ወቅት ነው። በኮንሶ ዞን እና በአለ ልዩ ወረዳ መካከል በመሬት ይገባኛል ጥያቄ በተፈጠረ ግጭት የተፈናቀሉ ዜጎችን የጎበኙ ሲሆን ከህዝብ ተወካዮችም ጋር መክረው መንግስት መልሶ ያቋቁሟቸዋል ብሏል። ይህንን የጠፋውን ህይወት ጉዳይ በባህሉ መሰረት ጨርሰን ሰዎች ወደ ቤታቸው የሚመለሱበት ስራ ዛሬ ጀምሩ። እናንተ ይህን ካደረጋችሁ እኛ ደግሞ የማቋቋም ስራ እንሰራለን። ይህን ስታደርጉ መንግስት ደግሞ የእናንተን ድጋፍ ተጠቅሞ ደግሞ አካባቢው ሰላም እንዲመጣ ተጠያቂዎቹ በህግ መሰረት እንዲጠየቁ ከእናንተ ጋር አብሮ ይሰራል። ከሁለቱም አካባቢዎች በዚህ ግጭት ሳቢያ ሀያ አንድ ሰዎች እንደተገደሉና ከሀያ ሺህ በላይ ዜጎች ተፈናቅለው ችግር ላይ መውደቃቸውን ቪኦኤ መዘገቡ ይታወቃል። ቀጥሎም ርዕሰ መስተዳድሩ ከአማሮና ከቡርጂ ወረዳ ህዝብ ተወካዮች ጋር የተወያዩ ሲሆን ህዝቡ በዞን ለመደራጀት ያላቸውን ፍላጎት ለመንግስት ቢያሳውቅም እስከዛሬ ምላሽ ሳያገኙ መቅረታቸው በህዝቡ ዘንድ ቅሬታ መፍጠሩን ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የሚገኙ ብሔረሰቦች የሚያነሷቸው በዞን ና በወረዳ መደራጀት ጥያቄዎች ምላሽ የሚሰጣቸው በክልል ለመደራጀት የሚቀርበውን ጥያቄ ምላሽ ሰጥሰን ክልሉን እንደገና ካደራጀን በኋላ ነው ብሏል። በሚደራጁት ክልሎች ውስጥ ደግሞ የሚነሱ የወረዳ ነሆን ጥያቄ፣ የልዩ ወረዳ ነሆን ጥያቄ፣ የዞን ነሆን ጥያቄ በሙሉ በነዛ አካባቢዎች ይመለሳል። የአማሮ ልዩ ወረዳ ህዝብ ተወካዮች የአካባቢው ህብረተሰብ ሸኔ ኦነግ በተሰኘ በታጠቀ ኃይል እየደረሰበት ያለው ጥቃት ለህይወት መጥፋት፣ ለአካል ጉዳትና ከመኖሪያ ቀያቸው ለመፈናቀል እንዳደረጋቸውና ችግር ላይ መወደቃቸውን ለሪሰ መስተዳድሮ አስረድተዋል። በታጠቁ ኃይሎች አማካኝነት በአሰቃቂ ሁኔታ የሚገደሉ ሰዎች ቁጥር የተበራከተ መምጣቱና አስከፊ ነው ያሉትን የሰላም ኢጦት መንግስት ተገንዝበው አፋጣኝ ምላሽ እንዲሰጣቸውና ህግ የማስከበር ስራውንም እንዲሰራ መጠየቃቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ በማህበራዊ መገናኛ ገጹ ዘግበዋል። መንግስትም ህግ የማስከበር ስራ እንደሚሰራና ለዚህ ተግባር ደግሞ ህብረተሰቡ ከመንግስት ጎን እንዲቆም ተጠይቋል። ህዝቡ የአደራጀት ጥያቄውን ሰላማዊ በሆነ መንገድ ሲያቀርብ መቆየቱ ሊደነቅ ይገባል ያሉት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሚቀርቡ ጥያቄዎችን ለመመለስ በቂ ጊዜና መመካከር ያስፈልጋልም ብለዋል። በሌላ በኩል ደግሞ በክልል ከመደራጀት ጥያቄ ጋር በተያያዘ በጋሞ በጋሞና በጎፋ ዞኖች መካከል እርስ በርስ መጠራጠር እንዲፈጠርና ህዝቡ ወደ ግጭት እንዲገባ የሚገፋፉ ቅስቀሳዎች መኖራቸውን የዞኑ ተወላጅ የሆኑ የፌዴራልና የአዲስ አበባ የክልሉ አመራሮች ለሁለት ቀናት በአዲስ አበባ ባደረጉት ጉባኤ ተገልጧል። በእነዚህ ዞኖች መካከል እርስ በርስ የመጠራጠር የመካሰስና ለልዩነትና ግጭት መንስኤ የሚሆኑ አጀንዳዎችን በማራገብ ሂደት ውስጥ የክልሉ አመራሮች አስተዋጽኦ እንደነበራቸውና ዋነኛ ተዋናኝ መሆናቸውን የጉባኤው አስተባባሪዎች ያወጡት መግለጫ ገልጧል። የጉባኤውን ተከትሎ የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤ የህዝብ አንድነት ለማጠናከር ከስምምነት መድረሳቸውን ተናግረዋል። የአደረጃጀት ጉዳይ ይታወቃል። ደቡብ አካባቢ የክልል ጥያቄ በስፋት ሲነሳ ነበረ። ግን ደግሞ በዛሬ ውይይት የአደረጃጀት ጉዳይ አልተነሳም። በዚህ መድረክ ሊነሳም አይችልም። ይሄ ጥያቄ ህገ መንግስታዊ በሆነ መንገድ ፌዴሬሽን ምክር ቤት ላይ እንዳለ ይታወቃል። በዛው አግባብ እንደሚመለስ ተስፋ እናደርጋለን። ዛሬ የተደረገው ውይይት ቀጠነው ሰላማዊ የማድረግና ይህ ህዝብ በቋንቋ በባህል ብዙ ነገሮች የተጋመደ ህዝብ ነው። የጋሞ ዞን አስተዳዳሪ አቶ ብርሃኑ ዘውደ በበኩላቸው የጋሞ ህዝብ የወላይታ ህዝብን መጠራጠር የለበትም፣ ግለሰቦች፣ ቡድኖችና አመራሮች የፈጠሯቸው ችግሮች በአካባቢው ላይ ስጋት ፈጥሯልም ብለዋል። እነዚህን ለቅሞ መፍታት ያስፈልጋል። መልስ ማግኘት አለባቸው። ህዝቡ ውስጥ ጥርጣሬ እንዲፈጠር የሚያደርጉ አላስፈላጊ ስራዎች የተሰሩ አሉ። አንድ በአንድ ተለቅመው መልስ መሰጠት በሚገባው መልኩ ለህዝቡ ሰላም መረጋገጥ ዋስትና በሚሆን መልኩ እርስ በርስ ህዝቡ እንዳይጠራጠር በምን በምንም መልኩ የወላይታ ህዝብ የጋሞን ህዝብ መጠራጠር የለበትም። የጋሞ ህዝብ የወላይታን ህዝብ መጠራጠር የለበትም። የጎፋ ህዝብ የወላይታ ህዝብን መጠራጠር የለበትም። ጥርጣሬ የሚፈጥሩ የተለያዩ ስራዎች ተሰርተዋል፣ የህዝቦቹን አብሮነት የሚሸረሽሩ። ስለዚህ እነዚያን ለቅሞ ማስተካከል መፍታት፣ ከዚህ በፊት የተወሰኑ ውሳኔዎችንም ማስተግበር ቀጣይ ውሳኔ የሚፈልጉ የህዝቡን አንድነት የሚጎዱትንም አስተካክሎ አርሞ መሄድ ያስፈልጋል በሚል ለይተን ተግባብተናል። የጎፋ ዞን አስተዳዳሪ አቶ አክልሎ አዳኝ በበኩላቸው የማህበራዊ ሚዲያ ተጽዕኖ ከፍተኛ መሆኑና የአካባቢው የስራ ኃላፊዎችም ኃላፊነት መውሰዳቸውን ገልጧል። የዚህ አካባቢ አመራር አንዱ ሌላው እንዲጠራጠር ከአመራሩ ጋር ተያይዞ እንደገና ደግሞ የህዝብ ውስጥም ጥርጣሬ መንፈስ እንዲፈጠር አድጓል። ለሁከትና ብጥብጥ ፈርታይል ግራውንድ ተፈጥሯል። በክልሉ አስራ አራት ዞኖች በክልል ለመደራጀት ጥያቄ ማቅረባቸው የሚታወስ ሲሆን ጥያቄዎችን ለመፍታት በደቡብ ክልል ብልጽግና ፓርቲና በሰላም አምባሳደሮች ኮሚቴ ጥናት ቢደረግም አጥጋብና በቂ መልስ መስት ባለመቻላቸው የጥናቶቹ ውጤቶች በምክር ሀሳብነት ለፌዴሬሽን ምክር ቤት መላካቸው አይዘነጋም። በደቡብ ክልል በሚቀርቡ በክልል የመደራጀት ጥያቄዎች ላይ የመጨረሻ ውሳኔ ይሰጣል ተብሎ የሚጠበቀው የፌዴሬሽን ምክር ቤት የማንነት ጥያቄዎች በማንነትና የአስተዳደር ወሰን ጉዳዮች ኮሚሽን እንደሚፈታና በክልል የመደራጀት ጥያቄዎችን ፌዴሬሽኑ እያጠና መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ለኢትዮጵያ ቴሌቪዥን ገልጠዋል ክልል አደረጃጀት ጋር ተይዞ የቀረቡ ጥያቄዎች አሉ። እነዚህንም የቀረቡ ጥያቄዎች ህገ መንግስቱ በሚያስቀምጠው ፕሮሲ ጊዜ መሰረት ስለመቅረባቸው ማረጋገጥ ይጠይቃል። ስለዚህ በህገ መንግስቱ መሰረት በትክክል የቀረቡትን ጥያቄዎችና ያልቀረቡትን ለመለየት ጥናት እያካሄድን ያለንበት ሁኔታ አለ። ስለዚህ በቀጣይ በህገ መንግስቱ መሰረት የቀረቡትን እና የክልል መፍትሄን አሟጠው የመጡና በትክክልም የፌዴሬሽን ምክር ቤት ውሳኔ ሊያስተላልፍባቸው የሚገቡትን ይዘን በአፋጣን ምላሽ የሚያገኙበት ሁኔታ ለመፍጠር ነው እየሰራ ያለ ከሳምንት በፊት የክልሉ የመንግስት የስራ ሀላፊዎች እና የደቡብ ክልል ብልጽግና ፓርቲ ተሿሚዎች በክልል ለመደራጀት የቀረበውን ጥያቄ በተመለከተ የፌዴሬሽን ምክር ቤት የሚያስተላልፈውን ውሳኔ ለማስፈጸም የጋራ አቋም መያዛቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ መግለጡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም